ኤስቢኤስ ኤስቢኤስ አማርኛ ኤስቢኤስ ራዲዮ አገር እንዴት ሰነበተች? ጋዜጠኛ ካሳሁን ሰቦቃ የኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል ዋና አዘጋጅ፣ በኢትዮጵያ የሁለተኛ ሳምንት ቆይታህ ላይ ትገኛለህ። ባለፈው ሳምንት በሰሜን ኢትዮጵያ ነው አብዛኛውን ጊዜህን ያሳለፍከው። ከጎንደር ጀምሮ ዛሬም የምትገኘው ባህር ዳር ነው። ለመሆኑ የጎንደር ቆይታህ ምን ይመስላል? ቆይታህን በፎቶግራፎች በተደገፈ መረጃ ስታሳየን ቆይታሃል። ከጎንደር ዩኒቨርስቲ ማህበረሰብ ጋር እንዲሁም ደግሞ ከኮሎኔል ደመቀ ከዚህ ዓለም በሞት ከተለዩት ከኢንጂነር ስማሀኝ አባት ከሆኑት ጋርም የነበረ ቆይታ ነበረ። በአጠቃላይ እንዴት አገኘኸው? የጎንደር ቆይታህ ምን ይመስላል ከነዚህ ሰዎች ጋር ሲያሳለፍከው ውይይት ምን ይመስላል? እንደሚታወቀው ወደፊት ስትመጣ በሰፊው በፕሮግራም እንደምትሸፍነው ተስፋ እናደርጋለን። ግን እስከምትመጣ ድረስ የነበረህን ቆይታ ብትገልጽልን፣ አመሰግናለው። ማርቲ ጎንደር ከሰላሳ ዓመታት በፊት ማቃት ከተማ ነች በአጭር ብያ ቢሆን የወራት የሚቆጠር ጊዜ እንዲሆን እንደ ደረስኩ ያየሁት ነገር ከተቀበሉኝ ሰዎች አጋጣሚ ለውጥ ብዙም እንደሌለ በማንሳት ስንነጋገር አንዱ ከፍተኛ አመራር የሆነ ሰው የተናገረው ነገር ቢኖር ምንድን ነው፣ ጎንደሬ ታማኝ ነው። ጎንደር ድሮ ጥላት እንዲሄድ ከአሁንም ጠብቃለች እና እኛ ታማኝ ነን እንለወጥም፣ አለ። ያ ማለት አሁንም በለውጡ ሂደትና በእድገት ውስጥ ጎዳና ውስጥ አይደለንም፣ እዛው እንዳለን ነው። ከዛሬ ሰላሳ ዓመት በፊት እንደነበረ ነው እና ወደፊት መራመድ አልቻልንም የሚል ምጸታዊ ነገር ነበር ገና መቀበያ ውይይታችን ጅማሮ የነበረው ከዚያ ቀጥታ ያመራሁት ለፋሲል ግንብና የሌሎችንም ታሪካዊ ቦታዎች የተለያዩ አብያተ ክርስቲያናትን ጥንታዊ ቤተክርስቲያናትን መጎብኘት ነበር። በማግስት ግን እንደዚሁ ከተለያዩ ሰዎች ጋር ክብል ካለሳሻቸው ሰዎች ጋር ተናግረናል። በቅድሚያ ጎንደር ዩኒቨርስቲ ምክትል ፕሬዚደንት አቶ አስራት አጸደ ወይን ጋር ከነዚሁ በአውስትራሊያ ጉዟቸውን አስመልክቶ እየተናግረን ነበር። አውስትራሊያ ውስጥ ከሰባ ስድስት ተማሪዎች በላይ እንደዚሁ ተማሪዎች ስላላቸው ያንን በተመለከተ ከዚያም ባሻገር ጎንደር ዩኒቨርስ ዋና ፕሬዚደንት ዶክተር ደሳለኝ መንገሻ ጋር በጎንደር ዩኒቨርሲቲ እየደረጋቸው ስላላቸው አስተዋጽኦዎች እንደዚሁም ደግሞ የትምህርት ቤት ህወት ከባታ ለሁለት ዓመታት የመጀመሪያ ደረጃን በትምህርት ሚኒስትርና ሌሎች በግል መዛኘት አንደኛ ደረጃ መያዝ ምክንያቱ ምን እንደሆነ እንደዚሁ አንስተው ተናግረናል። ከዛ ያሉትን ችግሮች እንደዚሁ ገልጠዋል። በተማሪዎችና በአስተማሪዎች መካከል በተለይም የቋንቋ ፖሊሲን አስመልክተው ያነሳናቸው ነገሮች አሉ። ፖለቲካው እና ትምህርት እየተዘነቀ መሆኑ ከዚያ ባሻገር እንግሊዝኛም አማርኛም ቋንቋ ችሎታ ሳይኖራቸው ዩኒቨርሲቲ ገብተው የሚማሩ ተማሪዎች እንዳሉ በአማርኛ ዩኒቨርሲቲ ውስጥ የሚማሩ ተማሪዎች በአማርኛ ትምህርት እንደሚሰጣቸው የተተረጎመ ምክንያቱም የአስተማሪውም ሆነ የተማሪው የእንግሊዝኛ ቋንቋ ደረጃ ዝቅተኛ ስለሆነ ማግባባት ስለማይቻል በሚያውቅበት ጊዜ ወደ አማርኛ የተመለሰ ከዚያ ባሻገር ከሌላ ክፍለ ሀገራት የመጡ አማርኛ፣ እንግሊዝኛ የማይችሉ ደግሞ እነሱ ለማስተርጎም ሌላ ሰው እዛ ያለ ካለ ከሌለ ያው ዝም ብሎ እንደሚታለፍ ችግሮች ተነስተዋል። ከሁሉም በላይ ግን በጣም አሳዛኝ የሆነ ጎንደር ከተማ ውስጥ አንድ ሬፈራል ሆስፒታል ነው ያለው። ያ ለሰባት ሚሊየን የአካባቢ ነዋሪዎች የጎንደርን ነዋሪዎች እንደዚህም ከወሎ ከጎጃም ከትግራይ የመሳሰሉኝ መጥትን ሰዎች ሁሉ የሚያክም አንድ ብቸኛ ሆስፒታል ነው ያለው። የተገነባው በጣሊያን ጊዜ ነው። እስካሁን ድረስ ስልሳ አራት ዓመት ያህል ጊዜ ውስጥ እዚያ ነው ያለው። እና ለሰባት ሚሊዮን ህዝብ በአንድ ሬፈራል ሆስፒታል በምንም መመዘኛ በየትኛም ዓለም ደረጃ ቢሆን ተቀባይነት የሌለው ነው። ያ በጣም አሳዛኝም አስቆጭን የሆነና ባስቸኳይም አንድ ነገር ሊደረግበት የሚገባ ነገር ነው። እንዲህ በቅርብ ጊዜያት ውስጥ ቢያንስ የሚቀጥሉት አምስት ልመሆን አስር አመታት ጊዜያት ውስጥ ለውጥ ያገኛል የሚል እምነት የለኝ፣ ከለውጡ ሂደት ጋር አብሮ ካልሄደ በስተቀር። ከዚያ ባሻገር እንደዚሁ ቀድም እንደተነገረው የጎንደር ከተማ ከንቲባ ዶክተር ሙልቀን አዳና እንደዚሁ በጎንደር ከተማ እድገት ላይ ተናግረናል። ከተመደበው ገና ሁለተኛ ወራቸው ነው። እርግጥ ተመርጠው ሳይሆን ተመድበው ነው እዛ የተቀመጡት። በከንቲባሉት አዲሱ አሰራር በዚህ አይነት መልክ ነው። ጥሩ ጥሩ ሰዎችን እውቀት አላቸው አቅም አላቸው የሚባሉትን መርጠው

እንደዚህም እንደዚሁም ሌላው አዛኝ የሆነው ነገር ቀደም ያነሳሽን የኢንጂነር ስማኝን አባት አቶ በቀለ አይናለም አየልን፣ እሳቸውን መኖሪያ ቤታቸው ድረስ ሄጄ አነጋግሬያቸዋለሁ። እዛ የሚኖርበት ጠርቅ ከተማ ውስጥ ነው፣ ራቅ ብሎ ነው፣ በእግር ብዙ የሚያስኬድ ነው። የሚኖርባት ቤት ትንሽ የታዛናት በቆርቆሮ ነው፣ ዙሪያውን ውስጡም ውጩም የተሰራው ቤት ውስጥ ያለው ሁኔታ እጅግ መያዘ ና ምናልባት በማንኛውም ዚያን አንድ አባት ቀርቶ ማንኛውም ግለሰብ ሰው የሆነ ሰው ሊኖርበት የማይገባው አይነት መጠለያ ነው። ስ ያሉበት ቤት የሚኖርበት ሁኔታ በእጅጉ ዘይ ነው። አንዲት ጎረቤት አሏቸው ቤታቸው ብ ያሉ አረጋዊት ናቸው። እየመጡ የሚቀልቧቸው ቤታቸው ነው የማይቀሩት፣ በተቻለ መጠን የሚጠርቁባቸው። ይሄ የማህበረሰባችን ትልቅነት የሚያሳይ ነው በአንድ በኩል እርስ በርስ መረዳዳት እንደ አውስትራሊያ ሶሻል ሴኩሪቲ በሌለበት ሁኔታ ውስጥ ህብረተሰቡ አንዱ ለአንዱ መቆሙን ያሳያል። ብዙ ሰዎች ቃል ገብተዋል፣ ከመንግስት ጀምሮ ግለሰቦች ሁሉ አንድም እርዳታ እስካሁን ድረስ በእርሳቸው አካውንት ውስጥ እንዳልገባ ማንም መጥቶ የጠየቃቸው እንደሌለ ከሚዲያ በርተቃርሸ የእርሳቸውን ጉዳይ ይዛ

የጎንደር ቆይታህን ስጋ ጋብናርገውና ወደ ባህር ዳር እንመለስ። ባህር ዳር በንጽህናዋና በፕላንም ደረጃ ውብ ከተማ የምትባል ነች። በዓለም አቀፍ ደረጃም በከተሞች ውብ ከሚባሉ ከተሞች አንዷ እንደሆነች የሚነገርላት ነው። አሁን ደግሞ የአስራ ሁለተኛውን የበአድን ጉባኤ ከትላንትና ጀምሮ እያስተናገደች ትገኛለች። በጉባኤው ላይ ምክትል ጠቅላይ ሚኒስትሩ ደመቀ መኮንንን ጨምሮ ልዩ ልዩ የክልልና የከተማው ባለስልጣናት ተገኝተዋል። በአጠቃላይ ጉባኤው ምን ይመስላል? መቼ ሲጠናቀቃል? የጉባኤውስ የትኩረት አቅጣጫ ምንድን ነው? ጉባኤውን መርታ እንዳልሱ በትላንትናው እለት ተጀምሯል። እንደዚሁ እስከ እሁድ ድረስ ይቀጥላል። አራት ቀናት ነው የሚቆየው እሁድ በሴፕቴምበር ሰላሳ ያበቃል። በትናንትና ውረት የነበረው ነገር የመክፈቻው ስነ ስርአት ነው። በመክፈቻው ስነ ስርአት ላይ ሁለት ሺ ሁለት መቶ ያህል ሰዎች ታድመዋል ከውጭ ተጋባዥ እንግዶች እንደዚሁም ደግሞ የጉዞዋን መገናኛ አባላትና እንደዚሁም የበአዴን አባላትና ደጋፊዎች የተገኙበት ነው። የተካሄደው በዛው የሙላለም የባህል ማዕከል ነው በአዳር የሚገኘው ነው የተካሄደው። እና በዚህ ሰማከቱ መሳተበ በዕለቱ የመጥፈቻ ነገር ነው የተካሄደው። የመጥፈቻው ንግግር ላይ እንደዚሁ በመርሃ ግብሩ መሰረት ያው መጀመሪያ ሲገባ እንኳን ደህና መጣችሁ ብሎ የባህል ምግቦች ተዘጋጅተዋል፣ የአማራ የባህል ምግብ። ከዚያ በኋላ የመርሃ ግብር ትውውቅ ተደርጓል በመድረክ አዘጋጁ ከዚያም ባለፈው

ናቸው በእሳቸው አማካኝነት ተጠቅሷል። ደመቀ መኮንን እንደዚሁ የባህል ሊቀመንበርና የፌዴራል ምክትል ጠቅላይ ሚኒስትር እሳቸው እንደዚሁ ንግግር አድርገዋል። በንግግራቸው ላይ አቅጣጫችን ወደፊት ይሁን፣ ወደፊት መቅደም መንገድ መቀነስ ነው ይላል ያገሬ ሰው በሚል ስንወርቅ እንኳን ወደፊት ሚተባመደ ብንወርቅ መልካም ነው በሚል ለውጡን ወደፊት መግፋት ሌላ ምንም ያለው አማራጭ መሆኑን አንስተዋል። በተለይም ደግሞ ስኮልሴቶች አሀዳዊ መንግስት እና በብሔር ብሔረሰብ በኩል ፖለቲካ አቋማቸውን ማራመድ በሚሽ ወገኖች መካከል ጭንፍ እንዳለና በዚያ ጭንፍ መካከል ግን ብአዴን ሚዛን ሆኖ ይቀጥላል፣ ኢትዮጵያዊነትን አማክሎ ይሄዳል በሚል ተናግረዋል። በንግግራቸው ላይ ብዙ ጥሩ ድጋፍ ታይቷል ተሳታፊዎቹ በኩል። ከዚያም አቶ ገዱ እንደዚሁ ንግግር አድርገዋል። ሌሎችም ተወካዮች ከኦሮሞ ዴሞክራሲያዊ ፓርቲ እንደዚሁ አንድ ተወካይ የነበሩ ከሕወሓትም በኩል እንደዚሁ ተወካዮች መጥተዋል። ከሌላም ከደሂደን እንደዚሁ ተወካዮች ተገኝተዋል። ከዋናው ከህዝብ ፓርቲ አባላት ከሚባሉት ሌሎች ደግሞ አጋር ከሚባሉ አባላትም ተጨማሪ ድርጅቶች ነበሩ። ከዚያ ባሻገር ወደ አስር የሆኑ የተፎካካሪ ወይም ተቃዋሚ ድርጅቶች አንድ ላይ ሆነው የግንቦት ሰባት ሰማያዊ ፓርቲ፣ አብን፣ ሌሎች የመሳሰሉ ድርጅቶች አንድ ላይ ይተራቀሙበት እነሱን በመወከል ሸዋቶች ሰፋ እንደዚሁ ንግግር አድርገዋል፣ አንድነታቸውን አሳይተዋል። ይሄ በአንድ በራሱ መልካም ነገር ይመስላል። ምክንያቱም ተቃዋሚ ፓርቲዎች የገዢ ፓርቲ አካል በሆነ ድርጅት ውስጥ ተገኝተው ድጋፍ ድምጻቸውን ማስቀመጥ እና በጋራ ወደፊት ሀገራችንን ይገባ የሚል አብሮ የመጓዝ ስሜት ማሳየት በራሱ አንድ የፖለቲካ ለውጥ መጨቁረቅ ነው አይነት ታይቷል። ከዚያ ባሻገር በዛሬው ዕለት እንደዚሁ څې کچلال د نړۍ تر ټولو مېتیاه ځېړاو د زړلکان د مېتیاه د څو څراوالایي د مېتیاه د نګرینو دغه غوایي د جديت کمیټو څو څراوي رپورټ څو کاربالي رپورټلای د نړۍ درجه له 300 څخه ډېره د جيه واي پرېديری شېمال د ځورځي ماقنیه چې دباوي کچلال څنګه د دې په له دولت ቅዳሜ እንደዚ ተመሳሳይ ነው። በቀረበው ውይይት ይካሄድና የውይይቱ ማጠቃለያ ይሆናል። ቀጣዩ ቀን እንደዚሁ በኦዲተር ኮሚሽን በኩል የቀረቡ ሪፖርቶች ተካሂደው የማዕከላዊ ኮሚቴ ምርጫ ይካሄዳል። እኩለ ቀን ላይ ከዛ ያ የማዕከላዊ ኮሚቴው ምርጫ ውጤት እሁድ የማጠቃለያ ዕለት ታወቅና ያው ጉባኤ ማጠናቀቂያ ይሆናል። በዚህ ወቅት የሚጠብቀው ልዩ ነገር ቢኖር በርካታ የሆኑ ወጣቶች ወደ ማዕከላዊ ኮሚቴ አባልነት እንደሚገቡ እና ወደ ፖሊት ቢሮም የለውጥ ሽግግሮች እንደሚካሄዱና በአዲም የወጣቱ የአዲሱ ኃይል አካል እንደሚሆኑና በዚያም እንደሚመራ ለማሳየት አንደዚህ አይነት እርምጃዎች እንደሚወስዱና በተለይም ደግሞ ለውጡን አስመልክቶ በርካታ የሆኑ ጠንካራ ውሳኔዎችን ያስተላልፏል የለውጥ አጋርነቱን የጀርባ አጥንትነቱን ያሳያል የሚል ነው። በትላንትና እለት ፖለቲካዊ ተውኔት ቀርቦ ነበር በስብሰባ ላይ እና በአዲን እየታማ ያለው በዚህ በወጣቶች ዘንድ እየቆዘመ ነው የሚገኘው እና ምቃ ከመቆዘም አልፈ መሪ ሆኖ እየተባለ እየተገፋ ነው በወጣቶች ልጅ በኩል ከፍተኛ ግፊት ያለበት እና ለዛም እያዳመጠ ይመስላል። ስለዚህ ብዙ ለውጦች ይኖራሉ የሚል ተስፋ ነው። ቀደም ሲል እንደሚታወቀው የቀድሞ ኦህዴድ አሁን ደግሞ የኦሮሞ ዴሞክራቲክ ፓርቲ ተብሎ ራሱን የሰየመው ፓርቲ ቀደም ሲል የሚነገሩ ነገሮች ነበሩ። ከግንባር ወደ ፓርቲ ይቀየራል በሚል ንግግሮች ነበሩ። በእርግጥም ያ በተግባር ውሎ አይተነዋል። ብአዴንስ በኩል ንቅናቄ ከመሆን ባሻገር ራሱንስ እንደ ፓርቲ የሚያደርግበት አዝማሚያዎች ታይተዋል ወይ? ስሙን ይቀይራል የሚል ሁኔታዎች አሉ ወይ? ሁሉንም ነገር ይቀይራል። ስሙን ይቀይራል። የብአዴን መዝሙር ይቀየራል። የብአዴን አርማ ይቀየራል። ከንቅናቄነት ወደ ፓርቲነት ይለወጣል። እነዚህ ሁሉ ነገሮች ታሳቢ ሆነዋል። ነገሩ ተጠናቋል። እንደዚሁ ይፋ የማድረጉ ነገር ካልሆነ በስተቀር በስያሜን በሙኖን በኩል ሁሉ ነገሮች ተጠናቀዋል። ያው እንግዲህ ሁለት የማጠቃለያ ሲሆን ያንን በይፋ ያደርጋሉ ወይም ከዚ አንድ ቀለም ብለው ፕሬዚደንቱ እንዳደረሰ ያ ይካሄዳል። ምክንያቱም የሀገር እንዳየት በየቦታው መርሃ ግብሮች ይወጣሉ፣ ግን ያንን በሰዓቱ በወቅቱ የመተግበር ጉዳይ የለም። ሰአት የሚባል ነገር አይጠበቅም። ትላንት ራሱ ጉባኤ የተጀምረው ከአንድ ሰዓት በኋላ ዘግይቶ ነው መጀመር ካለበት ሰአት ጀምሮ የተወሰኑ ሰዎች በወቅቱ ሊደርሱ አልቻሉም በሚል የተነሳ ነው። ጉባኤ የሚያክል ነገር ላይ በሰዓት እንኳን ለመገኘት አልቻሉም የተወሰኑ ሰዎች፣ ለእነሱ ሲባል ያው ለሰው እንዲጠብቅ እንዲቆይ አድርጓል። በጉባኤ ዕለት፣ በትላንትና ዕለት እነዚሁም ከተለያዩ ቦታዎች የመጡ ሰዎች ነበሩ። ከውጭ ማህበረሰብ አንዱ የቀድሞ የሂድሪ አምባሳደር ዶክተር ካሳ ከበደ እሳቸውንም እዛ ግኝቻቸዋለሁ። ታማኝም በየነም እዛም ነበር እሱ ጋር እንደዚሁም አቶ ተክሌ የሻውም እዛው ነበሩ። ለጊዜው ያገኘዋቸው ሰዎች ውስጥ እነሱ ናቸው። እንደዚሁም ኮሎኔል ደመቀ ዘውዱ ትላንትናም እንደዚሁ እዛው ጉባኤ ላይ ነበር ተገኝቶ በተጋባዥነት፣ እና አቶ መላኩ ፈንቴም እንደዚሁ ተገኝቶ ነበር። ምስላቸው የቴሌቪዥን ሲቀርብ ከፍተኛ ደማቅ የሆነ ጭብጨባ ተካሂዶላቸው ነበር። ለኮሎኔል ደመቀ ዘውዱ እና ለአቶ መላኩ ፈንቴ በህዝብ ዘንድ ምን ያህል ተቀባይነት እንዳላቸው ያሳያል። ጉባኤው ዳርስ ዳር ነበር ጭጭቦ ተቀበላል። لكن لكن لكن لكن لكن لكن ان لكن لكن لكن من لكن لكن لكن لكن لكن ጓጅ አቅጣጫውን ያሳምራል የሚል ተስፋ። ጋዜጠኛ ካሳሁን ሰቦቃ የኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል ዋና አዘጋጅ፣ የሰሜን ኢትዮጵያ ቆይታህን በተመለከተ ስላቀረብክልን ዘገባ እናመሰግናለን። የበአዲንን አጠቃላይ ስብሰባ ውጤትን በተመለከተ በመጪው ሰኞ ፕሮግራማችን ላይ እንደምታደርሰን ተስፋ አድርጋለሁኝ። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ማርታ አመሰግናለሁ። አገር እንዴት ሰነበተች? እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ። ድረገጻችንን በመጎብኘት በተጨማሪ ዝግጅቶቻችን ይደሰቱ።